የወጣቶች ዓለም ጫካው ተቃጠለ፣ የተጥመለመለ ግዙፍና ጥቁር ጭስ ወደ ሰማይ ወጣ። በየመጠለያው የተሰገሰጉት የምግብ ማብሰያ ሲሊንደሮች ከፍተኛ የፍንዳታ ድምፅ እያሰሙ ሽቅብ ጎኑ። የእሳቱ ወላፈን ድንኳን ይሁን የላስቲክ ቤት የጣውላ ዛኒጋባ ይሁን ተጎታች የመኪና ቤት ሁሉንም ሳያስተርፍ ያነድ ገባ። ፖሊሶች ተሯሯጡ፣ የእሳት አደጋ ተከላካዮች ተራወጡ፣ ሰውን ከእሳት አሸሹ፣ ቃጠሎውንም በቁጥጥር ስር ዋሉ። የሺዎች መኖሪያ የነበሩ መጠለያዎች ግን አመድ ሆኑ። ይህ በካሌ ጫካ የሆነ ነው፣ በጥቅምት ወር አጋማሽ። ካሌ ፈረንሳይ ጫፍ ላይ ተቀምጣ እንግሊዝን አሻግራ የምትመለከት ቦታ ነች። የካሌ ጫካ ለስሙ ጫካ ይባል እንጂ ጥቅጥቅ ያለ ደን አልነበረም ዙሪያ ገባውን ዛፎች ቢኖሩም ገላጣ ስፍራው ይበዛል በገላጣው ቦታ ላይ ታዲያ የመጠለያዎች ጫካ ነበር ሊያውም የአስር ሺዎች መኖሪያ ከኢትዮጵያ እስከ ኤርትራ ከቻድ እስከ ሱዳን ከኢራቅ እስከ አፍጋኒስታን የመጡ ስደተኞች መናኸሪያ ነበር ዛሬ ነበር ሆኗል ከቃጠሎ የተረፉትን የፈረንሳይ መንግስት አፍርሷቸዋል የኢትዮጵያውያንና የኤርትራውያን መጽናኛ የነበረው የጀንግሉ ቅዱስ ሚካኤል የላስቲክ ቤተ ክርስቲያን እንኳ ከዚህ አላመለጠም። አፍራሽ ክብረ ኃይልና ኤክስካቫተር ዘምተውበታል። መጠለያቸውን ላጡት ስደተኞች የፈረንሳይ መንግስት መፍትያ በጅቶላቸዋል። ጉዳያቸው በቅጡ እስኪታይ በመላው ፈረንሳይ ባሉ አነስተኛ ከተሞች እንዲቆዩ ወደ የቦታዎቹ አጓጉዟቸዋል። ኡመር ሀጆ ይህን ዕድል ከተጠቀሙ ኢትዮጵያውያን መካከል ነው። ወደ ደቡብ ምዕራብ ፈረንሳይ ከተወሰዱት ውስጥ አንዱ ነው። አሁን ሱስቶ በተሰኘች አነስተኛ ከተማ ውስጥ ከ33 ኢትዮጵያውያን ጋር እየኖረ ይገኛል። ከካሌ ስለነበረው አወጣጥና አሁን ስላለበት ቦታ እንዲህ ይገልጻል። ካሌ ያው የዚህ ሀገር ስደተኛ ተጠያቂ ሰውዬ፣ እሱ መጥቶ ለእኛም ሆነ እዛ ላለው ህዝብ ማለት ነው፣ በየአንዳንድ እየሄደ ከዚህ መነሳት ግድ ነው፣ ተነስታችሁ አንዲሮጆች ወደ እንግሊዝም ይሄዳሉ። ቤተሰብ ያላቸው ይህን ሌሎቹ ይዙ ወረቀት ይሰጣቸዋል። ለእናንተ የሚያስፈልገው እንክብካቤ ይደረግላቸዋል። እዚህ ምንም ጉዳት ነው እንጂ ጥቅም የለም ብሎ እንደዚያ ተነሳን። ከዛ ከዛ እንደተነሳን ወደ መጀመሪያ ዚያቡኩ ነው መጣ። ነው ዚያቡኩ ትንሽ ቀናት ቆይተን አንድ ሳምንት ነው እንደዚህ ቆይተን፣ ከዛ ወደ ሱስቶ መጣን። አሁን ሰላም ነው ያለ ነው ከካሌ ከህርና ቆንጆ ሁኔታ ላይ ነው ያለ ነው። ሱስቶ የተሰኘችው እርሶ ያለባት ከተማ በዓለም በወይን ጠማቂነቷ ስሟ በገን ነው፣ ቦርዶ ውስጥ የምትገኝ ናት። የአገሬው መንግስት ዜጎቹ ለበጋ እረፍት የሚገለገሉባቸውን ቤቶች ወደ ስደተኞች ጊዜያዊ መቆያ ቀይሮ ተገን ጠያቂዎችን በየቦታው ደልድሏቸዋል። ስደተኞቹ በአንድ ቤት ውስጥ ሶስትም አራትም ስድስትም እየሆኑ ይኖራሉ። አንዳንዶቹ ጋር መኝታ ክፍል የግል መታጠቢያ ቤትና ሳሎን የጋራ ይሆናል። ሌሎቹ ዘንድ መኝታ ክፍልን ለሁለት መጋራት ግድ ይላል። የፈረንሳይ መንግስት ስደተኞቹን ይንከባከቡ ዘንድ የመደቧቸው ሰዎች የተዘጋጀ ምግብ ያቀርቡላቸዋል። ስደተኞቹ እንደሚናገሩት ከሆነ ጊዜያዊ የስደተኞች መለያ ተሰጥቷቸዋል። ለአንዳንድ ነገር መግዣ በሚል ከዚህ ወር ጀምሮ 300 ዩሮ ማግኘት ጀምረዋል። የቋንቋ ትምህርትም እየወሰዱ ይገኛሉ። እርሱን ሲያጠናቅቁ ደግሞ የሙያ ትምህርት እንደሚሰጣቸውና ከዚያ ወደ ስራ እንደሚገቡ ቃል ተገብቶላቸዋል። ስደተኞቹ ዛሬ ትንሽ እረፍት ያገኙ እንጂ ፈረንሳይ ለመድረስ በርካታ ስቃዮችንና መሰናክሎችን አልፈዋል። ኡመር ወደ አውሮፓ ለመግባት 600 ገደማ ሰዎች በጫነ ጀልባ ሜዲትራኒያን ባህርን ሲያቋርጥ ጀልባቸው ተሰንጥቆ በተአምር እንደተረፉ ይናገራል። ድንገት የኢጣሊያ ነፍስ አድን መርከብ ባይደርስላቸው ኖሮ አንድ ሰዓት በማይሞላ ጊዜ ውስጥ ሁሉም ያልቅላቸው እንደነበር በሐዘን ያስታውሳል። እርሱ እድለኛ ሆኖ አውሮፓ ቢደርስም ሺዎች ግን የባህር ሲሳይ ሆነው ቀርተዋል። እንደ ተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር መረጃ ከሆነ በጎርጎሮሳዊ 2016 ብቻ 3740 ስደተኞች ሜዲትራኒያንን ሲያቋርጡ ጀልባቸው ተገልብጦ ሞተዋል። ይህ እንግዲህ በየበረሃው ቀልጠው የቀሩትን ሳይጨምር ነው። ከአርሲ ተነስቶ ሱዳንና ሊቢያን አቋርጦ ጣሊያንን ረግጦ ፈረንሳይ የገባው ኡመር ህልሙ እንግሊዝ መሻገር ነበር። ፈረንሳይ እንዳይቆይ አስወስነውት ከነበሩ ጉዳዮች አንዱ ሕጋዊ ወረቀት የማግኘቱ ጉዳይ እንደነበር ይናገራል። ለዚያም ነበር ካሌ ላይ ሁለት ወር ገደማ መቆየቱ። ሲያገር ማለት ነው፣ ፈረንሳይ ለኢትዮጵያ ወረቀት አሰጥም፣ ምንም ከዙ አይታይም፣ እዚ እንባል ነው፣ ወደ ካሌ መሄድ መረጥ ነው በቃ ወደ እንግሊዝ ይነዳለን ብለ። ኡመር ካሌ ሲፈርስ ህልሙ ቢጨናገፍም እርሱ የሚያውቃቸው በመቶዎች የሚቆጠሩ ኢትዮጵያውያን ግን ወደ ተስፋቸው ምድር ገብተዋል። የእንግሊዝና የፈረንሳይ መንግስታት በተስማሙት መሰረት ብሪታንያ ለአካለ መጠን ያልደረሱ ስደተኞችን ማጣሪያ አካሂዳ ወደ አገሯ ወስዳለች። የ27 ዓመቱ ዑመር እንደ አንዳንዶች ዕድሜውን ቀንሶ እድሉን እንዳይሞክር ተፈጥሮ ገድበዋለች። በየከተማው የተበተኑት ኢትዮጵያውያንም እንደ እርሱ ወጣቶች ናቸው። ብዙዎቹ ከ24 እስከ 30 የዕድሜ ክልል ውስጥ ያሉ መሆናቸውን ኡመር ይናገራል። ኤርሽራዶ በተባለች አነስተኛ ከተማ የተመደበውና ስሙ እንዲጠቀስ የማይፈልገው ያሰላ ወጣት ዕድሜው 25 ነው። በእንግሊዝ ህጋዊ የስደተኛ መለያ ወረቀት በሶስት ወር ይሰጣል ሲባል በመስማቱ ወደዚያ ለመሻገር በካሌ አንድ ወር እንደቆየ ይናገራል። በአውሮፓ ህጋዊ ወረቀት ስራ ለማግኘት አንድ መስፈርት ነውና እርሱም ሆነ ሌሎች ስደተኞች ያንን አስቀድሞ መያዝ አጥብቀው ይፈልጉታል። የአሰላው ወጣት በኤርሽራዶ ቆይታው ምንም ጊዜያዊ ቢሆንም ሲሻው የነበረውን ወረቀት አግኝቷል። የአስር ዓመት ወረቀት አለ የሚሰጥ ማለት ነው። ለጊዜው የተሰጠ የስድስት ወር ወረቀት የሚቀየር ማለት ነው። ጊዜያዊ ወረቀት የሆነ የተሰጠን አለ። ያ ከሶስት ወር በኋላ አካባቢ ይመጣል ተብሏል። የሆነ የአስር ዓመቱ ከፓስፖርቱ ጋር የሆነ ሪፊውጅ ካርድ የምትባል የሆነ ካርድ የምትሰጣለች፣ እሷም አብረው የምትመጣ አለች ይሰጣል እየተባለ ነው። ግን ወረቀቱን ኦልሞስት እንደ አግኝተናል ማለት ነው። እዚህ ያለ ነው። ወደ አርባ ምናምን ሰው ነን፣ አርባ ስድስት አርባ ስምንት አካባቢ ነት ያሰላው ወጣት ከእርሱ ጋር ያሉትም ሆነ በአቅራቢያው ባሉ ከተሞች የተደለደሉት ኢትዮጵያውያን ሁሉም ከኦሮሚያ ክልል የተለያዩ አካባቢዎች የመጡ እንደሆነ ይገልጻል። ኡመርም በዚህ ይስማማል። በሁለቱም መቆያ ቦታዎች ከወለጋ እስከ አርሲ፣ ከጅማ እስከ ሸዋ፣ ከባሌ እስከ ሀረርጌ የተሰደዱ ወጣቶች እንዳሉ ይናገራሉ። ብዙዎቹ ሀገር ለቀው የወጡበት ምክንያት ደግሞ ተመሳሳይ ነው። በኦሮሚያ ከፈነዳው ሕዝባዊ ተቃውሞ ጋር በተያያዘ እስርና ግድያ አስግቷቸው እንደሆነ ይናገራሉ። ከስደተኞቹ ውስጥ አብዛኞቹ ተማሪዎች ናቸው። ከከፍተኛ ሁለተኛ ደረጃ ትምህርት ቤቶች እስከ ዩኒቨርሲቲዎች ትምህርታቸውን ይከታተሉ የነበሩ ናቸው። ያሰላው ወጣት ለምሳሌ በአምቦ ዩኒቨርሲቲ በኢንጂነሪንግ እንደተመረቀ ከሀገር ለመውጣት መገደዱን ይናገራል። ኡመር ደግሞ ነጋዴ ነበር። ሁለት ልጆቹንና ባለቤቱን ሀገር ቤት ትቶ ነው ስደት የገባው። እርሱም ሆነ ሌሎቹ ሀገራቸውን የለቀቁት ወደው ሳይሆን ተገደው እንደሆነ ያስረዳል። እነኚህ ልጆች ገና ወጣት ናቸው። ያው እነሱ ምክንያቱ በመንግስት የመጣ ምክንያት ነው። በአሁን ጊዜ ብዙ ግጭት፣ ብዙ ችግር አገራችን ላይ ስላለ እንደ ኦሮሚያ ብቻ ሳይሆን እንደ ኢትዮጵያ ማንም የተጎዳ ነው። በአሁን ጊዜ በመንግስት ማለት ነው። በዚህ ምክንያት ነው ሰው ተሰዶ የሚማር ትምህርቱን ትቶ የሚነግድ ንግዱን ትቶ በእርሻ የሚኖር የራሱን እርሻ የራሱን መሬት ትቶ ስደቱን የመረጠው ያው በመንግስት ምክንያት ነው። ከመንግስት ጋር መኖር ሲያቅተው ነው። ሰርቶ መኖር አልቻለም። ነግዶ መኖር አልቻለም። ተምሮ ትምህርት ላይ በትምህርቱ ቦታ መድረስ አልቻለም። መንግስት ያመጣው ችግር ነው፣ ይህንን ህዝብ ያሰደደው እንጂ ወዶ ወይ የራሱን አገር ጥሎ የራሱን አገር አልፈልግም ብሎ ለቆ ምህር ሰው የለም። እንደዚህ አይነት ፍላጎትም ያለው ሰው ያለ አይመስለኝም። የኦሮሞ ወጣቶች ብሶትና ተቃውሞ በካሌ ያሉም ሳይቀር በግልጽ የሚታይ ነበር። በኦሮሚያ ያለውን ህዝባዊ ተቃውሞ ለመግለጽ እንደ ምልክት ያገለገለው የተጣመረች በካሌ ባቋቋሙት ትምህርት ቤት ግድግዳ ላይ በትልቁ ስለውት የአላፊ አግዳሚው መነጋገሪያ ሆኖ ነበር። በኦሮሞዎች ዘንድ የተቃውሞ ባንዲራ ተብሎ የሚታወቀውን ሰንደቅ ዓላማ ከቤቶቻቸው ጣራ ከፍ አድርገው ተክለውም ታይተዋል። በካሌ ኦሮሞዎች ጎላ ብለው ይታዩ እንጂ ከሌላው የኢትዮጵያ አካባቢ የመጡ ስደተኞችም በርካታ ነበሩ። ከአዲስ አበባ በተለምዶ ጨርቆስ ተብሎ ከሚጠራው አካባቢ የሄዱ ወጣቶች በአንድ ግቢ ተሰባስበው ነበር የሚኖሩት። በጣውላ የተሰራች አነስተኛ መጠለያቸው ግድግዳ ላይ ካሌን ደርሰው ወደ እንግሊዝ የተሻገሩ የሰፈራቸው ልጆች ስም በዝርዝር ተጽፏል። እንደነርሱ ይሳካላቸው ዘንድ አምላካቸውን የለምኑት የነበሩ ወጣቶች ዛሬ ተበታትነዋል። አሁን የት እንዳሉ ዱካቸውን ማግኘትም አስቸጋሪ ነው። ኡመርና ያሰላው ወጣት ስለ ካሌ ቆይታቸው ሲጠየቁ ያንገሸግሻቸዋል። ሕይወታችንን ለማትረፍ ከሀገር ቤት ተሰደን ተመሳሳይ ስጋት ውስጥ እንድንገባ ያደረገን ቦታ ነው በሚል ይገልጹታል። ዳግም ያንን ቦታ ዞር ብለው ማየትም አይሹም። እነርሱ እንደዚህ ቢሉም በመቆያ ቤቶች ያሉ ስደተኞች ወደ ካሌ ተመልሰው መጠለያዎችን መቀለስ መጀመራቸው እየተዘገበ ነው። ጉዳዩ የሚያሳስባቸው የእንግሊዝ መገናኛ ብዙሃን ወደ ቦታው በመጓዝ ጭምር የስደተኞቹን መመለስ የሚያረጋግጡ ዘገባዎች አውጥተዋል። እንደ መገናኛ ብዙሃኑ ዘገባ በስድስት የተለያዩ የካሌ ቦታዎች የስደተኞች መሰባሰቢያን ተመልክተዋል። የካሌ መጠለያ ከመፍረሱ በፊት ስደተኞችን በሚረዳ የግብረ ሰናይ ድርጅት ውስጥ ታገለግል የነበረችውና አሁን በበጎ ፈቃደኝነት የምትሰራው አሌክዛንድራ ሲመንስም ይህንኑ ታረጋግጣለች። ከተመለሱት ውስጥ ኢትዮጵያውያን አሊያም ኤርትራውያን ይኖሩ እንደው ጠይቂያት ነበር። አሁን መቀመጫዬን ፓሪስ ስላደረጉ እርግጠኛውን የስደተኞቹን ዜግነት አላውቅም። ነገር ግን በርከት ያሉ ሰዎች ጉዞአቸውን ወደ እንግሊዝ ለመቀጠል ወደ ካሌ መመለስ መጀመራቸው መረጃው አለኝ። በካሌ ካምፕ ቆይተው ወደ መቆያ ጣቢያዎች እንዲዘዋወሩ በተደረጉት ስደተኞች ላይ ተመስርቼ እንደምገምተው ወደ ቦታው ከተመለሱት ውስጥ አፍሪካውያን ይኖሩበታል። ነገር ግን ከየትኛው ሀገር እንደሆኑ ለመናገር አልደፍርም። ኡመርም ሆነ ያሰላው ወጣት ወደ ካሌ የተመለሰ ኢትዮጵያዊ ስደተኛ አለማየታቸውንም ሆነ መኖሩንም አለመስማታቸውን ይገልጻሉ። በካሌ የነበሩትን ስደተኞች ብዛትና ማንነት በእርግጠኝነት ለማወቅ አዳጋች ነበር። ይፋዊ የሆነ የስደተኛ ጣቢያ ባለመሆኑ ተገቢውን ምዝገባ የሚያካሄድ ተቋም አልነበረም። አሌክዛንድራ በምትሰራበት ግብረሰናይ ድርጅት የነበረ መረጃ ላይ ተመርኩዛ በቁጥር ከፍተኛ ቦታውን ይዘው የነበረው አፍጋኒስታናውያንና ሱዳናውያን እንደነበሩ ታስታውሳለች። የኤርትራውያን ቁጥርም ከፍ ያለ እንደነበር ትናገራለች። ኢትዮጵያውያን በቁጥር ከኤርትራውያን ያነሱ እንደነበሩም አልዘነጋችም። አሌክዛንድራ በኢትዮጵያውያን ዘንድ ወደ እንግሊዝ ለመሻገር እድሜ ተቀንሶ ለአካለ መጠን አልደረስኩም እንደሚባል ሁሉ ዜግነት ተቀይሮም ኤርትራዊ ነኝ እንደሚባልም ጭምር አታውቅም። አንድ መልክና ቀለም ያላቸውን የአፍሪካ ቀንድ ልጆች ፓስፖርትና ሰነድ በሌለበት መለየት እንደው ፈታኝ ነው። የዛሬው ዝግጅታችን ይህን ይመስል ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።